the voice of America የአርበኞች ግንቦት ሰባት አመራር አባላት በሁለት ሳምንታት ጊዜ ውስጥ ወደ ሀገር እንደሚመለሱ ተገልጿል። የአቀባበሉ ስርዓት በኢትዮጵያ አዲስ የፖለቲካ ምዕራፍ መክፈቻና በትጥቅ የታጀበ ትግል ማክተሚያ ምልክት ሆኖ እንዲታይ እንደሚፈልግ በሀገር ውስጥ እየተንቀሳቀሰ የሚገኘው ተቃዋሚው ሰማያዊ ፓርቲ አስታውቋል። ሰማያዊ ፓርቲ ከአርበኞች ግንቦት ሰባት እና ከሌሎችም የአንድነት ኃይሎች ጋር በመሆን አንድ ጠንካራ ተፎካካሪ ፓርቲ ለመመስረት እየሰራሁ ነኝ ብሏል። መለስካቸውማ ተጨማሪ አለው። ሰማያዊ ፓርቲ ዛሬ ረፋዱ ላይ በጠራው ጋዜጣዊ ጉባኤ ያሰራጨው የጽሑፍ መግለጫ የአርበኞች ግንቦት ሰባት አቀባበል ኢትዮጵያዊ አንድነትን፣ የዴሞክራሲን፣ የፍትህንና የነጻነትን መንፈስ የሚያጎዳ እንዲሆን እንሻለን ይላል። የጽሁፍ መግለጫው እንደሚያትተው የአርበኞች ግንቦት ሰባትን ንቅናቄ የወለደው የ1997ቱ የኢትዮጵያ ሀገር አቀፍ ምርጫ መክሸፍ ነው። ኢህአዴግ በምርጫው ማግስት ወስሎታል ያለው ጨካኝ እርምጃና የዴሞክራሲ መብቶች ጨርሶ መረገት የአርበኞች ግንቦት ሰባት ንቅናቄ መስራቾች የመሳሪያ ትግልን እንደ አማራጭ የትግል ዘዴ እንዲቀበሉ ገፍቷቸዋል ይላል። አሁን ኢህአዴግ በአዲሱ ጠቅላይ ሚኒስትር በዶክተር አብይ አመራር የተከተለው መንገድና እሳቸው ባደረጉት የሰላም ጥሪም የንቅናቄው መሪዎች በጳጉሜ ወር አዲስ አበባ እንደሚገቡ አስታውቀዋል። ይሁንና ትክክለኛ ቀኑን ከመግለጽ ተቆጥቧል። አቀባበሉ እንዴት ያለ መንፈስ ማንጸባረቅ እንዳለበት የፓርቲው መሪ አቶ የሸዋስ አሰፋ ገልጸውታል። አቀባበሉ ኢትዮጵያ አንድነትን፣ ነፃነትን፣ ፍትህን፣ ዲሞክራሲን እስካሁን ድረስ የታገልላቸውን ዓላማዎች የሚያጎላ እንዲሆን አቀባበሉ እንፈልጋለን። ከዚህ በፊት የተደረጉት አቀባበሎችንም እናደንቃለን፣ በጣም ጥሩ ናቸው። ከዛ በበለጠ ግን ኢትዮጵያውያን አንድ የሚሆኑበት፣ የሚተባበሩበት፣ ብዙ ሰው መስዋዕትነት የከፈለበት የነጻነት መንፈስ ሀገሩ ላይ እንዲመጣ የሚያደርግ መንፈስ እንዲኖረው እንፈልጋለን። ሰዎቹም በዚህ መንፈስ እንዲገቡ እንፈልጋለን። እንደምታውቁት በአብዛኛው ይሄ የሚመጣው ሰው በፖለቲካ ምክንያት ተገፍቶ ተባሮ ማለት ይቻላል ከገዛ ሀገሩ ነው የሄደው እና ሲመጣ ሀገሩ በጥሩ መንፈስ እንድትቀበለው በዛ መንፈስ ደግሞ ለአገሩ እንዲያገለግል እንፈልጋለን። አቶ የሽዋስ አክለውም አቀባበሉን የተሳካ ለማድረግ እና የተፈለገውን ኢላማ ለመምታትም የሰማያዊ ፓርቲ አባላት ቀደም ሲል በተዋቀረ ኮሚቴ ውስጥ እየሰሩ እንደሆኑ አስረድተዋል። በሀገሪቱ የተለያዩ ክፍሎች የሚገኙት የፓርቲው መዋቅሮችም በዚህ ስራ ተጠምደው እንደሚገኙ ተናግረዋል። የፓርቲው ምክትል ሊቀመንበር አቶ ጌታነ ባልቻ በበኩላቸው ሰማያዊ ፓርቲ የአርበኞች ግንቦት ሰባትን አመራር ለመቀበል ይህን አይነት ተነሳሽነትና ኃላፊነት ለምን ወሰደ ለሚለው የጋዜጠኛ ጥያቄ ምላሽ ሰጥተዋል። ከኛ ጋር አብረን የምንሰራበት እንደገና ሀገር አቀፍ ፓርቲ መሆናቸው፣ በዜግነት ላይ ተመሰረተ ፖለቲካ የሚያራምዱ መሆናቸው ይህን አመለካከት ያለው ማንኛውም ኢትዮጵያዊ እነዚህን ልጆቹን በደስታ ምን እንኳን መጣችሁልኝ ብሎ የትላንትናውን ምዕራፍ መሳሪያ አንስቶ አመት ስርዓት ለመቀየር የምናደርገው ምዕራፍ የምንዘጋበት እንዲሆንልን የመልካም ድል ማብሰሪያችን ነው። ለእኛ ያ ቀን አንደኛ በዜግነት ላይ የተመሰረተ ፖለቲካ ከፍ አድርገን የምናውለበልበት ነው። ሁለተኛ፣ በትጥቅና በአመፅ ስርዓት ለመቀየር የምናደርግበትን ምዕራፍ የምንዘጋበት ማብሰሪያችን ጭምር ስለሆነ ሰማያዊ ታውኝት ይመስላል ጋር ከሌሎች የሌሎች መቀበል እንደዚሁ የሌሎችን አቀባበል በበጎ ጎን የሚያግዘው እንደተጠበቀ ሆኖ ግን አርበኞች ግንቦት ሰባት ላይ የተለየ ድርሻ አለው ብሎ ስለሚያምን ይሄንን በስፔሻል ሁኔታ አቀባበል ማድረሻልና ከዛ አንፃር እንዲታይ ለማለት ነው። የፓርቲውና የንቅናቄው ግንኙነት በተለይ የኢትዮጵያ መንግስት አርበኞች ግንቦት ሰባትንና ሌሎች በሽብርተኝነት ተፈርጀው የነበሩ የፖለቲካ ድርጅቶችን ከአሸባሪዎች ዝርዝር ከሰረዘበት ጊዜ በኋላ እየተጠናከረ መምጣቱን የገለጹት ደግሞ አቶ የሸዋስ ነበሩ። ከጥቂት ወራት በፊት ወደ ዩናይትድ ስቴትስ በሄዱበት ወቅትም በፓርቲያቸው መመሪያ መሰረት ያከናወኑትን ስራ ዘርዘር አድርገው አብራርተዋል። ከፍተኛ የሚባሉ አመራሮችን በሙሉ አግኝቻቸዋለሁ። የመጀመሪያው ነገር ያው ድሉ የጋራ ስለሆነ እንኳን ደሳላችሁ ነው ያልኩት። የኢትዮጵያ ህዝብ ሁልጊዜ ሲመኘው የነበረው የህግ የበላይነት የምንጀምርበት የመጀመሪያው ምዕራፍ ነን እና እንኳን ደሳላችሁ። በእኛ በኩል እስከ ውህደት ድረስ ፓርቲውን እንደገለጸው እስከ ውህደት ድረስ አብረን ለመስራት ዝግጁ ናል። በምን ለይት ዓለም በምን አይነት አደረጃጀት እነዚህ ቀደም እንዳልኳቸው አንድ ቤተሰብ ስለነበር ብዙ የሚያስቸግረን አይደለም። ግን እንደገና አብረን የምንሰራው ነው። አብረን እንሰራለን። ትልቅ ድርጅት እንፈጥራለን። ለኢትዮጵያ ሕዝብ ተስፋ የሚሆን ድርጅት ማቆም እንችላለን። ምክንያቱም ሁላችንም የለፋንለት እሱ ስለሆነ ማለት ነው። አማራጭ ከሌለ ምንም ተመልሰን አገዛዙን ነው ደጅ የምንጠናውና አማራጭ ነው። መሰረት ላይ ምንም ልዩነት የለንም። ስለዚህ እስከዚህ ድረስ ነው የተነጋገርነው። ቀጥሎ እንግዲህ አመራሩ እየተወያየ ጥሩ ነገር እናቀርባለን ወደፊት የሚል ተስፋ አለን። ጠቅላይ ሚኒስትር ዶክተር አብይ አህመድ በሀገር ውስጥና ከሀገር ውጭ በመገኘት ያደረጉትን ጥሪ ተከትሎ የኦሮሞ ነጻነት ግንባር፣ የኦሮሞ ዴሞክራሲያዊ ግንባር፣ የኦጋዴን ብሔራዊ ነጻነት ግንባርና የመሳሰሉ በአሸባሪነት ተፈረጀው የቆዩ ድርጅቶች አመራር አባላት ወደ ሀገር መመለሳቸው ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ She's so pretty.